በፍርድ ቤት በነጻ የተለቀቁት አቶ አብዲ ረጋሳ ዳግም ተይዘው ያሉበት አይታወቅም ሲሉ ጠበቃቸው የተናገሩትን ይጠቅሳል። የኦነግ ማዕከላዊ ኮሚቴ አባል አቶ አብዲ ረጋሳ በኦሮሚያ ጠቅላይ ፍርድ ቤት በነጻ ከተለቀቁ በኋላ ዳግም መታሰራቸውን የተናገሩት ጠበቃቸው አቶ ቱሊ ባይሳ ባለፈው ሐሙስ የኦሮሚያ ጠቅላይ ፍርድ ቤት ከተከሰሱበት ወንጀል ነጻ መሆናቸውን ገልጾ ቢለቃቸውም ወዲያውኑ እርሳቸው የመንግስት የደህንነት ሰዎች ባሏቸው ሰዎች ተወስደዋል ነው ያሉት። አቶ ለሚ ገመቹ የኦሮሞ ነጻነት ግንባር ጊዜያዊ ህዝብ በግንኙነት ተወካይ በበኩላቸው እስካሁንም አቶ አብዲ ወዴት እንደተወሰዱ የሚታወቅ ነገር የለም ይላሉ። የመንግስት የጸጥታ ኃላፊዎች በጉዳዩ ላይ መልስ እንዲሰጡ የእስካሁን የተደረገው ጥረት ለጊዜው አልተሳካም። ዘገባውን ገልሞ ዳዊት ነው ያጠናቀረው። አቶ ባይሳ የአቶ አብዲ ረጋሳ ጠበቃ ደንበኛቸው በአቃቤቅ በሦስት መንጀሎች ተጠርጥረው መከሰሳቸውን ተናግረዋል አንደኛው ያልተፈቀደ የእጅ ስልክ ዓይነት በመያዝ ሁለተኛ በደቡብ ኦሮሚያ ክልል የሚንቀሳቀሱ የኦሮሞ ነጻነት ሰራዊት በሰላም እንዳይገባ እንቅፋት በመሆን ና የመጨረሻው የመጨረሻው ጎሳውያኑ ዘመን አቆጣጠር 208 በደቡብ ኦሮሚያ ክልል አንድ የአካባቢው ባለስልጣን በታጣቂዎች ታፍኖ እንዲገደል ትእዛዝ አስተላልፈዋል የሚሉ ናቸው ብለዋል ፍርድ ቤት አቶ አብዲን አንደኛና ሁለተኛ ክሳቸው በተለያዩ ጊዜያት በተቀመጡ ችሎቶች ነፃ እንዲሆኑ ብዬን ሰጥቶ እንደነበር ጠበቃቸው አቶ ቱሊ ገልጸው ባለፈው ሐሙስ ሶስተኛ ክሳቸውን ለማየት የተቀመጠው ችሎትም እንዲሁ በነፃ አሰናብተዋቸዋል ብለዋል። አቶ ቱሊ የተከሳሽ ጠበቃ ለችሎቱ አቶ አብዲ ያኔ በኤርትራ እንደነበሩ የሚያሳይ የተለያዩ መረጃዎችን ማቅረባቸውን ከአቃቤ ሕግ ግን አንድ ምስክር ብቻ በመቅረቡ የችሎቱ ዳኛ ግራ ቀኙን አይተው አቶ አብዲን በነፃ እንዳሰናበቱ አብራርተዋል። መን ሙርቲ ብሊሳን አ ሳን ገጌፈመን ናኖ ብሳን ፍርድ ቤት ከረፋዱ አምስት ሰዓት አካባቢ ነበር አቶ አብዲ በነፃ እንዲሰናበቱ ያስተላለፈው። እርሳቸው ታስረው የነበሩት በፊንፊኔ ልዩ ዞን ሰበታ ከተማ ዳለቲ በሚባል ቦታ ነው። ረፋድ ላይ የፍርድ ቤቱ ውሳኔ አቶ አብዲ የነበሩበት እስር ቤት ከደረሰ በኋላ ሐሙስ ከሰዓት አስር ሰዓት አካባቢ ከማረሚያ ቤት ወጡ። አቶ አብዲን መጥተው የተቀበሏቸው አቶ ጀቤሳ ገቢሳ የሚባሉ ወዳጃቸው ነበሩ። ከማረሚያ ቤቱ ወጥተው አንድ ኪሎ ሜትር ሳይጓዙ የኦሮሚያ ፖሊስ ደንብ ልብስ የለበሱ ሰዎች መጥተው በቁጥጥር ስር አዋሏቸው። ከዚያ ሁለታቸውንም ወደ ሰበታ ከተማ ወሰዱ። ከአቶ አብዲ ጋር የነበሩትን ወዳጃቸውን ለአንድ ሰዓት ካቆዩ በኋላ ለቀቋቸው። አቶ አብዲ ግን አሁን የት እንዳሉ በምን አይነት ሁኔታ ውስጥ እንዳሉ ቤተሰባቸውም ጠበቃቸውም አያውቁም። አቶ ለሚገመችው የኦሮሞ ነጻነት ግንባር ጊዜያዊ ህዝብ ግንኙነት ተወካይ አቶ አብዲ ከመጋቢት 19 2012 ዓ.ም ተመረጀ ጀምሮ በእስር ላይ እንዳሉ ገልጸዋል። አዱጅ ማታ ማቲን ደመኒ ጋፋ መነ ሂዳ ኢሳን ዱረቲ ሂዳመን አለም ገናቲ ደመን ጋፈ ጋፈ ጋፈ የሮ ጋፈተኒቲ አርብ ዕለት ቤተሰቦቻቸው አቶ አብዲ በፊት ታስረውበት የነበረውን የዓለም ገና ፖሊስ ጣቢያ ሄደው ሲጠይቁ የፖሊስ ጣቢያው ሰዎች አቶ አብዲ ከጣቢያው እንደተወሰዱ ነው የነገሯቸው። ወዴት እንደተወሰዱ ሲጠይቁ አቶ አብዲን በጣቢያው ያስቀመጠው አካል ሲወስዳቸው ወዴት እንደሚወስዳቸው አልነገረንም የሚል ምላሽ ነው የሰጧቸው። ጠበቃቸው አቶ ቱሊ ባይሳን መልሼ አቶ አብዲ ያሉበት አጣርተው እንደሆነ ጠይቃቸው ነበር። አሁን ያለው ሁኔታ ትንሽ አስቸጋሪ የሆነ መጥቷል። ሰው ያለበትን ሁኔታ መጠየቅ ከባድ ነው። አሁን ቤተሰብም ጠበቃም አቶ አብዲ ያሉበትን ለማወቅ ጠይቀዋል። ነገር ግን የሚነግር ሰው የለም። ስለ አቶ አብዲ ረጋሳ ዳግም በቁጥጥር መዋል የኦሮሚያ ክልል የጸጥታ ኃላፊዎች መልስ እንዲሰጡ ያደረግነው ጥረት አልተሳካም። የኦሮሚያ ፖሊስ የህዝብ ግንኙነት ኃላፊ ምክትል ኮሚሽነር ጌታቸው ይታና ስለ ጉዳዩ መረጃ እንደሌላቸው የተናገሩ ሲሆን፣ የኦሮሚያ ፖሊስ ኮሚሽነር እንዲሁም የኦሮሚያ ክልል ጸጥታና ደህንነት ቢሮ ኃላፊ ላለፉት ሦስት የስራ ቀናት በጉዳዩ ላይ መልስ እንዲሰጡ ያደረግነው ጥረት አልተሳካም። አድማጮች የኃላፊዎቹን ምላሽ እንዳገኘን የምናቀርብ ይሆናል። ለአሜሪካ ድምፅ ዘልሞ ዳዊት አዳማ።